ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርችዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ አርብ ጥቅምት 23 2016 ዓ ም ዝግጅታችን ጀመረ።

ኢትዮጵያ ውስጥ በሚታዩት የትጥቅ ግጭቶች ምክንያት እያጋጠሙ ያሉ ልዩ ልዩ የሰብአዊ መብት ጥሰቶች የሀገሪቱን የሲቪክና የፖለቲካ ምህዳር እያጠበቡ እንደሚገኙ ተነገረ።

ኢትዮጵያ የሲቪክ ምህዳሩን ለማስፋትና የሰብአዊ መብቶች ጥበቃን ለማስተጋባት የሕግና የፖለቲካ ማሻሻያ ማድረግ ከጀመረችበት ከ2010 ዓ.ም ጀምራ ጥሩ እርምጃ ተጉዛለች። ሆኖም እነዚህ እርምጃዎች ከቅርብ ዓመታት ጀምሮ በትጥቃዊ ግጭት ምክንያት በተፈጸሙ የሰብአዊ መብት ጥሰቶች የተነሳ ጥላ አጥልቶባቸዋል።

የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በቀለን ነው ቀደም ብለን የሰማናቸው። ሙሉ ጉዳይ በምሽቱ ይደመጣል። ሌሎች ቀጠናዊና ዓለም አቀፍ ጉዳዮችም በምሽቱ ይዳሰሳሉ። እንደምን አምሽታችኋል፣ እንደምንውላችኋል። በመላው ዓለም የምትገኙ ተመልካቾቻችንና አድማጮቻችን ታስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። ንጉሡ ታምሬ ስርጭቱን ከስቱዲዮ ያቀናብርልናል።

ጽዮን ግርማ ደግሞ ዋና አዘጋጃችን ናት። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። አስቀድመን አጫጭር የዓለም ዜናዎች እናሰማችኋለን። አሉላ ከበደ ይቀጥላል። ጤና አስጥልኝ፣ እንደምናመሻችሁ። ከምሽቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሰ

ብሊንከን ለፍልስጤማውያን ሲቪሎች ጥበቃ እንዲደረግ ጥሪ ያሰሙ፣ የእስራኤል ራሷን መከላከል መብት እንዲጠበቅ ሲሉም በአጽንኦት ተናገሩ። የሊባኖሱ ታጣቂ ሂዝቦላ ከእስራኤል ጋር የገጠሙትን ብርቱ ውጊያ ይበልጥ አጠናክረን እንገፋበታለን አሉ። ራማፎሳ ለአፍሪቃ ሀገሮች ከቀረጥ ነጻ የሆነ ገበያ የሚያስገኘው እድል ዘለቄታ እንዲኖረው ጠየቁ። ስፓኝ በካናሪ ደሴቶች ከሚጎርፈው ፍልሰተኛ መሀል የሆኑ አንድ መቶ አስራ አራት ሰዎችን ህይወት ከአደጋ

ታደገች የሚሉት ይገኙበታል። አሁን ወደ ዝርዝሩ። ብሊንከን ፍልስጤማውያን ሲቪሎች ጥበቃ እንዲደረግላቸው የእስራኤልም ራሷን የመከላከል መብት እንዲጠበቅ ሲሉ በአጽንኦት ተናገሩ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከጠቅላይ ሚኒስትር ቤንያሚን ኔታንያሁና ከእስራኤሉ የጦር ካቢኔ ጋር ባደረጉት ውይይት ግጭት እንዳይባባስና የፍልስጤማውያን ደህንነት

የመጠበቁ የተቻለው ሁሉ እንዲደረግ ሲሉ አሳስበዋል። የሰብአዊ ተኩስ አቁም እነኚህን ሁሉ ግቦች ለማሳካት ይረዳልም ብለዋል። በተያያዘ ዜና የሊባኖሱ ታጣቂ ሂዝቦላ ከእስራኤል ጋር የገጠሙትን ብርቱ ውጊያ ይበልጥ አጠናክረን እንገፋበታለን አሉ።

የሂዝቦላው መሪ ሐሰን ናስረላ ጠንካራው የሚልሻ ቡድናቸው ሊባኖስን በሚያዋስነው የእስራኤል ድንበር በኩል ከአሁን ቀደም ታይቶ የማያውቅ ያሉት ድንበር ዘለል ውጊያ መግጠሙን ተናግረዋል።

አራት ሳምንታት ያስቆጠረው የእስራኤልና የሐማስ ጦርነት እየተቀጣጠለ ባለበት በአሁኑ ወቅት በፊናቸው የገጠሙት ውጊያ ከዚህም ከፍ ወዳለ ደረጃ ሊሸጋገር ይችላል ሲሉ ዝተዋል። ይሁንና ሂዝቦላ ሙሉ በሙሉ ግጭቱን ይቀላቀላል ግን አላሉም። ናስረላ አያይዘውም ጋዛን የሚያስተዳድረው

ታጣቂ የሐማስ ገዢዎች አጋር የሆነው ቡድናቸው በሁለቱ ወገኖች መካከል እየተካሄደ ካለው ጦርነት እንዲርቅ ዩናይትድ ስቴትስ ያስተላለፈችው ማስጠንቀቂያ ውሳኔያቸውን እንዳላስቀየራቸውም ተናግረዋል። ይልቁንም ሂዝቦላ ለሁሉም አማራጮች ዝግጁ መሆኑን ተናግረው በማንኛውም ጊዜ ሊጠቀምባቸውም ይችላል ሲሉ አስጠንቅቀዋል።

ናስረላ በዛሬ ዕለት በቴሌቪዥን ያሰሙት ንግግራቸው የሐማስ ታጣቂዎች ባለፈው መስከረም 26 2016 ዓ ም ወደ ደቡብ እስራኤል ዘልቀው ያደረሱትን ጥቃት ተከትሎ በእስራኤልና በሐማስ መካከል ጦርነቱ ከተጀመረ ወዲህ የመጀመሪያቸው መሆኑ ነው። ራማፎሳ ለአፍሪቃ አገሮች ከቅረጥ ነጻ የሆነ ገበያ የሚያስገኘው ድል ዘለቄታ እንዲኖረው ሲሉ ጥያቄ አቅርበዋል። የደቡብ አፍሪካው ፕሬዚዳንት ሲረል

ራማፎሳ የአፍሪካ ውጭ ንግድ ምርቶች ከቅረጥ ነጻ በሆነ መንገድ ወደ ትልቁ የዓለም ገበያ ዩናይትድ ስቴትስ እንዲገባ የሚፈቅደው ሕግ የሚራዘምበት ጊዜ አጭር መሆን ዋለንዋይ ወጪ ሊያደርግ የሚችልባቸውን እድሎች ያደናቅፋል ሲሉ በዚህ በጉዳዩ ትኩረት ላይ ላደረገ ጉባኤ በሰጡት አስተያየት ክተዋል። እንደ አውሮፓውያን የዘመን አቆጣጠር በ2000 ዓ ም የተጀመረው አጓ የስራ ጊዜው በሁለት ዓመታት ውስጥ

ማለትም መስከረም 2025 ላይ ያበቃል። የአገልግሎት ዘመኑ ሊራዘም የሚችልበትን ሁኔታ አስመልክቶም ውይይቶች በመካሄድ ላይ ናቸው። የዩናይት ስቴትስ የንግድ ተወካዮች ተወካይ ካትሪን ታይ በዚሁ ጉባኤ ላይ በሰጡት አስተያየት ዩናይት ስቴትስ ከአፍሪካ ጋር ለሚደረጉ የንግድ ልውውጦች መጠናከር መልካም ራዕይ ለመቅረጽ የሚያስችል እድል ይኖራል የሚል እምነት ይዛ እንደተነሳችም አስታውሰዋል። የአፍሪካ ሀገሮች በአጎዋ የወደፊት እጣ

ስጋት ያደረባቸው መሆኑን የንግድ ድርጅቶችና ባለ ሀብቶችን ለማረጋጋት ህጉ ለውጥ ሳይደረግበት ለመጪው አስርተ አመታት ዳግም ፈጥኖ እንዲራዘም የሚል ጥሪ በማሰማ ላይ ናቸው። ባለፈው አመት ከ10 ቢሊዮን ዶላር በላይ የሚገመት የአፍሪካ የውጭ ንግድ ምርቶች ወደ ዩናይትድ ስቴትስ ከቀረጥ ነጻ የገቡበት አግባ እንዲራዘም የባይደን አስተዳደርና የዩናይትድ ስቴትስ ህግ አውጪዎችም በተመሳሳይ የድጋፍ ድምጻቸውን ሰጥተዋል።

አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የሰዓቱን ዜናዎች ነው። እስፓኝ ውስጥ ከካናሪ ደሴቶች ከሚጎርፈው ፍልሰተኛ መሀል የሆኑ 114 ሰዎችን ህይወት ከአደጋ ታድጋለች። የስፓኝ ባህር ጠረፍ ጠባቂዎች ትላንት ምሽት ከካናሪ ደሴቶች አቅራቢያ ባህር ላይ ያገኟቸውን 114 ፍልሰተኞች በህይወት ታድገው

በግራን ካናሪያ ደሴት ከሚገኘው የአርጌኔጊ ወደብ አድርሰዋል። የግራን ካናሪያ በስተደቡብ ስምንት ማይሎች ርቀት ላይ የተገኘችው የእንጨት ጀልባ ከሳህራ በስተደቡብ ካሉ የአፍሪካ ሀገሮች የመጡ ስደተኞችን አሳፍራ እንደነበርም ባለሥልጣናቱ ገልጠዋል። የስፓኝ የሀገር ውስጥ ሚኒስቴር መረጃ በትላንትና እለት ይፋ እንዳደረገው በያዝነው የአውሮፓውያኑ 2023 የመጀመሪያዎቹ አስር ወራት ውስጥ ብቻ

ከአትላንቲክ ውቅያኖሶቹ የካናሪ ደሴቶች የደረሰው ቁጥሩ 3705 የሚደርሰው ስደተኛ አሐዝ በ2006 ዓ.ም ም ሙሉ በሙሉ አመቱን ከተዘገበው ሪከርድ ተቃርቧል። ከአፍሪቃ ተነስተው አደገኛውን ባህር አቋርጠው የመጡ ሰዎች ቁጥር ካለፈው አመት ተመሳሳይ ጊዜ ጋርም ሲነጻጸር በ111 በመቶ መጨመሩን ያመለከተው ይህ መረጃ የስፓኝ ወደብ ከደረሰው አጠቃላይ አሐዝም

ከ43,290 የሚጠጋው ስደተኛ ውስጥ ከፍተኛውን ድርሻ የሚይዝ ነው። በባህር ተጉዞ እስፓኝ የገባው አጠቃላይ ፍልሰተኛም ቁጥር ካለፈው ዓመት በ66 በመቶ መጨመሩን መረጃው አክሎ ጠቁሟል።

ከምዕራብ አፍሪቃ የባህር ጠረፍ አንድ መቶ ኪሎ ሜትሮች ርቆ ከሚገኘው አርጊኔጊን ወደብ እንደ አውሮፓውያን የዘመን አቆጣጠር በ2006 ወደ አውሮፓ የሚያስገቡት ሌሎች መንገዶች ሁሉ በተዘጉበት ወቅት 31678 ስደተኞችን ማስተናገዱም ተዘግበዋል። በመጨረሻም በሰሜን ኮሪያ የኒውክሌር መርሃ ግብር ላይ የተጣለውን ማዕቀብ የደገፈችው ቻይና ላለመሳካቱም ምክንያት እየሆነች ነው ተባለች።

ቤጂንግ ከፍተኛ የገንዘብ እጥረት ያለባትን ሰሜን ኮሪያን የኒውክለር ጦር መሳሪያ መርሃ ግብሯን ከማካሄድ እንድትገታ ታልሞ ከተጣሉባት ማዕቀቦች የሚታደግ እገዛ እያደረገችላት ስለመሆኑ ነው። መጠኑ እየጨመረ የመጣ መረጃ ዓለም አቀፍ ምንጮችን ጠቅሶ የቀረበው በፒዮንግያንግ የኒውክለር ጦር መሳሪያ ሙከራ ጥረት ላይ የተጣለውን ማዕቀብ የደገፈችው ቻይና ተፈጻሚነቱንም ተግባራዊ

እያደረገች መሆኗን በመግለጽ በተቃራኒው ሰሜን ኮሪያን ታግዛለች የሚሉ አስተያየቶችን አጥብቃ ስታጣጥል መቆየቷም የሚታወስ ነው። ይሁን እንጂ ቻይና በሰሜን ኮሪያው የኢንተርኔት ላይ ዘራፊዎች አማካኝነት የሚገኝ ገንዘብ ወደ ህጋዊ ገንዘብነት የሚለውጡ ቻይናውያን ደላሎችን እንደምትረዳና በተጨማሪም ማዕቀብ የተጣለባትን የሰሜን ኮሪያን ሸቀጥ የቻይና መርከቦች ወደ ቻይና ወደ ማጓጓዝ መቀጠላቸው ተገልጿል።

ክብራትና ክቡራን አድማጭ ተመልካቾቻችን ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ ያበቃ። መልካም

አሉላ ከበደን ለዓለም ዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአርብ ምሽት ዝግጅታችንን ነው እያዳመጣችሁ እየተመለከታችሁ ያላችሁት። በምስልና ድምጽ ቅንብሩ ዛሬ ምሽት አብረውኝ ሲሳይ አሸናፊና ግርማ ደገፋ አብረውኝ አሉ። የዌብና ማህበራዊ ድረገጽ አቀራባሪያችን አበባየው ገበያው ናት። ዋና አዘጋጃችን ደግሞ ጽዮን ግርማ

ዝግጅቶቻችን ከራዲዮ በቴሌቪዥን ሞገዶቻችን በተጨማሪ አምሃሪክ ዳት ቪኦ ኒውስ ዳት ካም በፌስቡክ ደግሞ አት ቪኦኤ አምሃሪክ ላይ በቀጥታ እየተደመጡ ይገኛሉ። የድምፅ አልያም የጽሁፍ መልእክት ለመተው ለምትፈልጉ ሌላ አማራጭ አለን። 202059942 የዋትሳፕ መስመራችንን ተጠቀሙ። አሁን ግን ወደ ዕለቱ አብይ ዘገባ እንሻገር።

ኢትዮጵያ ውስጥ በሚታዩት የትጥቅ ግጭቶች ምክንያት እያጋጠሙ ያሉ ልዩ ልዩ የሰብአዊ መብት ጥሰቶች የሀገሪቱን የሲቪክና የፖለቲካ ምህዳር እያጠበቡት እንደሚገኙ የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በቀለ ገለጹ።

በዛሬው ዕለት የተባበሩት መንግስታት ዓለም አቀፍ የሰብአዊ መብቶች መግለጫ 75ኛ ዓመትን ለማክበር በተዘጋጀ ስነስርዓት ላይ የተሳተፉ የተለያዩ ድርጅት ተወካዮችም የመንግስት አካላት፣ የብዙሃን መገናኛዎችና የሲቪል ማህበረሰብ ድርጅቶችን እንቅስቃሴዎች የሚያውቁ ተግባራትን እንደሚፈጽሙ ገልጸው በዚህ ምክንያት የሲቪክ ምህዳሩ እየጠበበ መምጣቱ አሳስቦናል ብለዋል። ገብረ ሚካኤል ገብረ መድን የዚህን ጉዳይ ዝርዝር ይነግርናል።

በዛሬው ዕለት የተባበሩት መንግስታት ዓለም አቀፍ የሰብአዊ መብቶች መግለጫ 75ኛ ዓመትን ለማክበር በተዘጋጀ ስነ ሥርዓት፣ በኢትዮጵያ የሲቪክና የብዙሃን መገናኛ ምህዳር ሁኔታ ላይ ውይይቶች ተደርጓል። በሥነ ሥርዓቱ ላይ የመክፈቻ ንግግር ያሰሙት የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በቀለ በተለይም ከ2010 ዓ.ም ጀምሮ የሲቪክ ምህዳሩን ለማስፋት እንቅስቃሴዎች እንደነበሩ አውስተው

ሆኖም በሂደት የፖለቲካና የሲቪክ ምህዳሩን ለችግር የዳረጉ ችግሮች አጋጥመዋል ብለዋል።

ኢትዮጵያ የሲቪክ ምህዳሩን ለማስፋትና የሰብአዊ መብቶች ጥበቃን ለማስተጋባት የሕግና የፖለቲካ ማሻሻያ ማድረግ ከጀመረችበት ከ2010 ዓ.ም ጀምራ ጥሩ እርምጃ ተጉዛለች። ሆኖም እነዚህ እርምጃዎች ከቅርብ ዓመታት ጀምሮ በትጥቃዊ ግጭት ምክንያት በተፈጸሙ የሰብአዊ መብት ጥሰቶች የተነሳ ጥላ አጥልቶባቸዋል።

ግጭቱ ሰዎችን ለስቃይና ለማህበራዊ ቀውስ የዳረጉ ግድያዎችን፣ ማቁሰልን፣ ጾታዊ ጥቃትና አስገድዶ መድፈርን፣ መጠነ ሰፊ መፈናቀልን፣ የንብረት ውድመትን፣ እንዲሁም የዘፈቀደ እስርን የመሳሰሉ የሰብአዊ መብት ጥሰቶችን አስከትሏል።

ይህም በሲቪክና በፖለቲካዊ ምህዳሩ ላይ አሉታዊ ተጽዕኖን አሳድሯል። አሁንም በትጥቃዊ ግጭቶች ምክንያት የሚፈጸሙት የሰብአዊ መብት ጥሰቶች እንደቀጠሉ ናቸው። እነዚህ በተለይም በአሁኑ ጊዜ በአማራ በኦሮሚያና በሌሎችም የአገሪቱ አካባቢዎች የሚታዩ ችግሮች ሆነዋል። ዶክተር ዳንኤል በቀለ በንግግራቸው ግጭቶች በሰላማዊ ውይይት መፍትሄ እንዲያገኙ

በአስቸጋሪ ሁኔታ ውስጥ የሚገኙ የሀገር ውስጥ ተፈናቃዮች ወደ ቀያቸው እንዲመለሱ የሚመለከታቸው አካላት የሰብአዊ መብቶች የማስከበር ግዴታቸውን እንዲወጡና በተፈጸሙ የሰብአዊ መብት ጥሰቶች ዙሪያም ተጠያቂነት እንዲሰፍን መጠየቃችንን እንቀጥላለን ብለዋል። በዚሁ መድረክ ላይ ንግግር ያሰሙት የኢትዮጵያ መገናኛ ብዙሃን ምክር ቤት ስራ አስፈጻሚ አቶ አማራ አረጋዊ በበኩላቸው የሚዲያ ነጻነት የሰብአዊ መብቶች ዋናው አካል መሆኑን ጠቅሰዋል።

በኢትዮጵያ ከህገ መንግስቱ አንስቶ የብዙሃን መገናኛ ነጻነትን፣ የብዙሃን መገናኛ ከለላን እንደዚሁም መረጃ የማግኘት ነጻነትን የሚያረጋግጡና ለዘርፉ መጠናከር አስተዋጽኦ የሚያደርጉ ህጎች መኖራቸውን ተናግረዋል። ሆኖም እነዚህ በአዎንታዊ ጎን የሚነሱት ህጎችና አዋጆች በስራ ላይ አልዋሉም አሊያም በመንግስት ሲጣሱ ይታያሉ ብለዋል። ለምሳሌ መንግስት ከለላ ማድረግ ያለበት ለጋዜጠኛው የሚለው ነገር ከለላው ሳይሆንም ይታያለው ጥቃት እየታየ ነው ያለው

ሚዲያው ሀሳብን የመግለጽ መብቱ እንዲከበር ሲጠቀም ጥባት ያደርጋል ሲባል የነበረው አሁን ብዙ ጋዜጠኛ ፍርድ ቤት ሳይቀርብ ሲታሰር እያየን ነው። የት እንደታሰረም አይታወቅም። ራሱ መንግስት ያወጣውን ህግ ራሱ እየጣሰ ነው ያለ እንኳን ከለላላ ደርግ ጥቃት ሲደረግ ድሞ እያየን ነው። በህግ አንጻር ስናየው በመገናኛ ብዙሀን አማካኝነት የወንጀል ድርጊት በመፈጸም የተፈጠረ ሰው ጠቅላይ አቃቢ ህግ ካልወሰነ በስተቀር

በወንጀለኛ መቅጣት ስነስርዓትና ቁጥር 5923 ድንጋጌዎች መሰረት ለተጨማሪ ምርመራ በእስር እንዲቆይ ሳይደረግ ክሱ በቀጥታ ለፍርድ ቤት መቅረብ አለበት ይላሉ። ይህ ህግ ሲከበር ግን እያየ ነው አደለም ነው ማለት ነው። የኢትዮጵያ ሰብዓዊ መብት ተሟጋቾች ማዕከል የተባለን ድርጅት በዋና ዲሬክተርነት የሚመሩት አቶ ያሬድ ኃይለማርያም ደግሞ ይህን ሀሳብ በመጋራት በብዙሃን መገናኛ ሰራተኞች ላይ በሚደርሰው እንግልት ምክንያት

የዘርፉ ምህዳር እየጠበበ መምጣቱን ገልጸዋል። የሲቪክ ምህዳሩ

አሳሳቢ በሆነ ደረጃ እየጠበበ እየጠበበ ነው የመጣው። ሁለተኛ ጋዜጠኞች ሀሳባቸውን በነፃነት የሚገልጹ የማህበረሰብ አንቂዎች ከትግራይ ጦርነቱ ማግስት ነው ካስታወስክ የአዋሎ ሚዲያ 12 ጋዜጠኞች በአንድ ጊዜ ሲታሰሩ የሀሳብን የመግለጽ ነጻነት አደጋ ላይ እንደሆነ ምልክት ነበር። እዛው ትግራይ ውስጥ ዳዊት የሚባል ጋዜጠኛም ተገሎ ነበረ። ከዛ ጊዜ ጀምሮ ግን በማናቸው

ሚሰሩም በግጭቱም ዙሪያ በምንም ሀሳብ የሚሰጡ የሰላ ትችት የሚሰነዝሩ ጋዜጠኞች፣ የማህበረሰብ አንቂዎች በጠቅላላ ዛቻ ማስፈራሪያ፣ አንዳንድ ጊዜ አፍኖ መሰወር፣ ታስሮ ለረጅም ጊዜ መቆየት እየገጠማቸው ነው። በዛም ስጋት ሀገር ጥለውሉ የሸሹ ወደ አራት የሚጠጉ ጋዜጠኞች መኖራቸውን አሁን ደግሞ አስራ አምስት የሚጠጉ ጋዜጠኞች በእስር ላይ እንደሚገኙ ያለ አግባብ ይህን ሁሉ ጠቅሰን አውጥተናል።

አቶ ያሬድ ኃይለ ማርያም ችግሩ በሲቪል ማህበረሰብ ድርጅቶች ላይም እንደሚስተዋል አመልክቷል። በጦርነቱም ጊዜ ካስታወስክ የሲቪ ወደ 35 የሚጠጉ የሲቪክ ማህበራት የሰላም ጥሪ አድርገን ያ የሰላም ጥሪ ማድረጋችን በመንግስት በኩል ቁጣ ሰንዝሮ ነበር እና ዛቻም አስፈራሪያም

ተሰንዝሮ ነበር እና መጀመሪያ ላይ የታዩት በጎ ነገሮች አሁን መልሰው እየጠበቡ፣ የሲቪክ ማህበረሰቡ ራሱን እንደገና እንዲመረምር ከመናገሩ ከመጻፉ በፊት ይሄ ነገር ያሳስረኛል ወይ ቢሮዬን ያዘጋብኛል ወይ ችግር ያመጣብኛል ወይ እያለ ይሄ ሰልፍ ሴንሰር ውስጥ እንዲገባ የሚያደርግ ምህዳር ተፈጥሯል። በስነ ስርአቱ ላይ ማብራሪያ የሰጡት የኢትዮጵያ የሲቪል ማህበረሰብ ድርጅቶች ባለስልጣን ዋና ስራ አስፈጻሚ አቶ ተስፋዬ ሽፈራው ግን በዚህ አይስማሙም።

ይልቁንም በሀገሪቱ ውስጥ ከመቼውም ጊዜ በበለጠ የሲቪክ ምህዳሩ ተሻሽለዋል ይላሉ። አሁን ያለው ሲቪክ ስፔሱ በጣም ሰፍቷል፣ ምቹ ሁኔታ ተፈጥሯል። ዜጎች የመደራጀት መብታቸው፣ የሙያ ማህበራት አሉ፣ የበጎ አድራጎት ማህበራት አሉ፣ አካል ጉዳተኞች ላይ የሚሰሩ አሉ፣ ብዙሀን ማህበራት አሉ፣ የተለያዩ የወጣቶች ማህበር አለ፣ የሴቶች ማህበር አለ። ያለ ምን በደምብ ዜጎች የመደራጀት መብታቸው ቅድም ለመጥቀስ እንደሞከርኩት

እንዲረጋገጥ መንግስት ብርቱ ጥረት እያረገ ነው። የዜጎች በነጻነት የመደራጀት መብትን ለማረጋገጥ የተለያዩ ማሻሻያዎችና እርምጃዎች መወሰዳቸውን የተናገሩት አቶ ተስፋዬ በዚህም ባለፉት አራት ዓመታት ወደ ሶስት ሺህ የሚጠጉ የሲቪል ማህበረሰቦች ተመዝግበው መንቀሳቀስ መጀመራቸውን ገልጿል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።

የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ የሚተላለፈውን የአርብ ምሽት ዝግጅታችን ነው። ገብረ ሚካኤል ቀደም ብሎ ያሰማን የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል።

በኦሮሚያ ክልል ምስራቅ ሸዋ ዞን በውሰት ወረዳ ውስጥ የሰባት ልጆች እናትን ጨምሮ አራት ሰዎች ባለፈው ሰኞ በመከላከያ ኃይል አባላት እንደተገደሉ ቤተሰቦቻቸው ገለጹ።

ሟቾች መንግስት በሽብርተኝነት የፈረጀውን የኦሮሞ ነጻነት ሰራዊት ታጣቂዎች ትደግፋላችሁ ተብለው በቁጥጥር ስር ውለው እንደነበረ ቤተሰቦቻቸው ለአሜሪካ ድምፅ ተናግረዋል። የቦሰት ወረዳ ፖሊስ ስለ ግድያው መረጃ እንደሌለው ገልጿል። የኢትዮጵያ ሰብአዊ መብቶች ኮሚሽን ደግሞ ጉዳዩን የሚያጣሩ መርማሪዎችን ወደ ስፍራው እንደላከ አስታውቀዋል። ገልሞ ዳዊት የዚህን ጉዳይ ዝርዝር ይነግረናል።

በኦሮሚያ ክልል ምስራቅ ሸዋ ዞን ቦሰት ወረዳ ገሪ ቀበሌ ነዋሪ የሆኑት የሰባት ልጆች እናት ወይዘሮ ኩሊያው አስዋቀየው ባለፈው ሰኞ ጥቅምት 19/2016 ዓ.ም ሰውግዶ በተባለ መጠለያ ሰፍረው በሚገኙ የመከላከያ ሰራዊት አባላት እንደተገደሉ ለደህንነታቸው ስለሚሰጉ ስማቸውን መግለጽ ያልፈለጉ የቀበሌው ነዋሪ ለአሜሪካ ድምፅ ተናግረዋል። ቦሩ በቀላ፣ ገርቢ ጃመቶ፣ ኮሚጫኒ፣ ማቱማቺ፣ ትገሩ መጋላ፣ ጅራታ ማቲን፣ ሳኒያች ጅሩ

አንደኛው ሟች ቦሩ በቀለ ይባላል። የወለንጭቲ ከተማ ነዋሪ ነው። ስኳር ገዝቶ ገጠር ወደሚገኙ ቤተሰቦቹ ሲሄድ ነው የተያዘው። ስኳር የገዛኸው ለሸኔ ነው ብለው ነው የያዙት። ኩሉ ሀዋስ ዋቀዮ ደግሞ እየወጋን ያለው ልጅሽ ነው፣ እነርሱን የምትቀልቢያቸው አንቺ ነሽ በሚል ነው የተገደለችው። ሌላውም እዳኦ ጎዳና ቁምብ የሚባል ነዋሪ ሲሆን ሸኔን ትቀልባላችሁ በሚል ነው

የገደሉት ከሟቾቹ መካከል የልጆች እናት የሆኑት ወይዘሮ ኩል የተያዙት ገሪ ቀበሌ ከሚገኙ መኖሪያ ቤታቸው እንደሆነ እኚሁ የቤተሰብ አባል ይናገራሉ። ኩሊ ሀዋስ አምስት ሴቶች ልጆችና ሁለት ወንዶች ልጆች አሏት። የአርሶ አደርና የአርብቶ አደር ቤተሰብ አስተዳዳሪ ናት። በቁጥጥር ስር ስትውል በቤቷ ውስጥ ነበረች። ሰብሏን አይታ ስትመለስ በአካባቢው የነበሩ የቀበሌው የጸጥታ ኃይል አባላትና

የመከላከያ ኃይል ባልደረቦች እኛ ያለንበትን አይተሻል በሚል በቁጥጥር ስር አውለው ወደ ሶግዶ መጠለያ ወሰዷት። ከዚያ ሰኞ ምሽት ሁለት ሰዓት አካባቢ ከሌሎች ጋር ተገደለች። በደህንነት ስጋት ምክንያት ስማቸውን መጥቀስ ያልፈለጉ ሌላው የቀበሌው ነዋሪ ታስሮ ከነበሩት መካከል አንድ ሰው ሳይገደል በሕይወት ማምለጡን ተናግረዋል። ሮቢ ሰርባን ካሌ ነው።

ባለፈው ሳምንት ረቡ ሰባት ሰዎችን ይዘው ነበር። ከእነርሱም ሶስት ሰዎችን ለቀቁና የቀሩትን አራት ሰዎች ሰኞ ምሽት ላይ ገሪ በሚባል አካባቢ ገደሏቸው። ኩል ሐዋስ ቦሩ፣ በቀልና ገዳ ጎዳ፣ ቁምቢ ይባላሉ ቱፋ አዳኦ የተባለን ሌላ ተጎጂ

ሊገድሉት ሲሉ እንደምንም አምልጦ ተርፏል። በቦሴት ወረዳ ገሪ ቀብሌ የተፈጸመ ስለተባለው ግድያ ከወረዳው አስተዳደር፣ ከምስራቅ ሸዋ ዞን፣ ከኦሮሚያ ክልልና ከፌዴራል ኮሚኒኬሽንስ አገልግሎት ሚኒስቴር ኃላፊዎች እንዲሁም ከኢትዮጵያ መከላከያ ሚኒስቴር ቃል አቀባይ መረጃና ምላሽ ለማግኘት ላለፉት ሁለት ቀናት ያደረግነው ሙከራ አልተሳካም። የቦሰት ወረዳ ፖሊስ ጣቢያ አዛዥ ኮማንደር መሐመድ ሶፋ ስለ ግድያው ተጠይቀው መረጃ እንደሌላቸው ገልጸው ስለ ወረዳው የጸጥታ ሁኔታ ግን የሚከተለውን ብለዋል።

የሰዳ በወረዳችን ያለው የጸጥታ ችግር የሚታወቅ ነው። ኦነግ ሸኔ በተለያዩ ጊዜያት በሕዝብ ላይ ጥቃት ያደርሳል። በጅቡቲ መንገድ ላይ እገታ እየፈጸመ ገንዘብ ሲቀበል ስለነበር የጸጥታ ማስከበር ስራን የሚሰሩ ብዙ ኃይሎች በወረዳችን አሉ። ተገደሉ የተባሉት ሰዎች በፖሊስ ጣቢያው ቁጥጥር ስር አልነበሩም።

ስለዚህ እንደ ጸጥታ ኃይል የምናውቀው ነገር የለም። በወረዳችን ካሉ የጸጥታ አካላትም መረጃ ጠይቀን ያገኝ ነው ምላሽ የለም። የኢትዮጵያ ሰብአዊ መብት ኮሚሽን በበኩሉ በቦሰት ተፈጸመ ስለተባለው ግድያ ጥቆማ እንደደረሰው ጠቅሶ አጥኚ ባለሙያዎችን ወደ ቦታው እንደላከ የኮሚሽኑ ጅማ ቅርንጫፍ ቢሮ ኃላፊ አቶ በደሳለሜሳ ተናግረዋል። የሟቾቹ የቅበር ስነ ስርዓትም በማግስቱ ማክሰኞ እንደተፈጸመ የቦሰት ወረዳ ነዋሪዎች ገልጸዋል። ለአሜሪካ ድምጽ ገልሞ ዳዊት።

ከአዳማ የአሜሪካ ድምፅ። የአርብ ምሽት ስርጭት ቀጥሏል። ቀጣዩ ዘገባ ደግሞ ወደ አማራ ክልል ይወስደናል። በአማራ ክልል በቀጠለው ግጭት ምክንያት ዩኒቨርስቲዎች ወደ መደበኛ ስራቸው በቅርቡ እንደማይመለሱ የክልል ከፍተኛ ትምህርት ተቋማት ፎረም አስታውቀዋል።

የፎረሙ ዋና ጸሐፊ ዶክተር አስማረ ደጀን ዛሬ አርብ ከአሜሪካ ድምፅ ጋር በነበራቸው ቆይታ በክልሉ የሚገኙ አስሩ ዩኒቨርሲቲዎች የክልሉ ጸጥታ ሁኔታ እስኪሻሻል ድረስ ተማሪዎቻቸውን እንዳይጠሩ የጋራ መግባባት ላይ እንደተደረሰ ገልጸዋል። ተለዋዋጭነት ባለው የክልሉ ጸጥታ ምክንያት መንገድ ምክንያት መንገድ መዘጋቱ ተማሪዎቹ ወደ ግቢ

ወደ ግቢ ከገቡ በኋላ ግጭት ቢነሳ ዩኒቨርሲቲዎች ኃላፊነት መውሰድ ስለማይችሉ እንዲሁም ከምግብ ጀምሮ ለዩኒቨርሲቲዎች ልዩ ልዩ ግብዓቶች ያቀርቡ የነበሩ አካላት ከቦታ ቦታ መንቀሳቀስ እንደማይችሉ ማስታወቃቸው ለፎረም ውሳኔ መሰረት እንደሆነ ጸሐፊው አስታውቀዋል። ይሁንና ያነጋገርናቸው ናቸው ተማሪዎች በአሁኑ ሰዓት ዩኒቨርሲቲዎቹ ቢጠሯቸው እንደሚገቡ ገልጸዋል። የተማሪዎቹ ወላጆች በአንጻሩ የፎረሙን ውሳኔ እንደሚቀበሉት ተናግረዋል። አስቴር ምስጋናው የዚህን ጉዳይ ዝርዝር ትነግረናለች።

በአማራ ክልል የሚገኙ የአስር ዩኒቨርሲቲዎች ፕሬዝዳንቶች በቅርቡ ከክልሉ ወቅታዊ የጸጥታ ሁኔታ አኳያ የመማር ማስተማሩን ሂደት ለማስቀጠል ይቻል እንደሆነ መወያየታቸውን የክልሉ የከፍተኛ ትምህርት ተቋማት ፎረም ዋና ጸሐፊ ዶክተር አስማረ ደጀን ዛሬ አርብ ከአሜሪካ ድምጽ ጋር በነበራቸው ቆይታ ተናግረዋል።

የዩኒቨርሲቲዎቹ ፕሬዚዳንቶች በውይይታቸው ወቅታዊው የክልሉ የጸጥታ ችግር በቅርቡ ተማሪዎችን ተቀብሎ የመማር ማስተማሩን ሂደት ለማስቀጠል የሚያስችል እንዳልሆነ ከጋራ መግባባት ላይ መድረሳቸውን የፎረሙ ዋና ጸሐፊ አስታውቀዋል። ለዚህም ፎረሙ እንደ ምክንያት ያነሳቸውን ጉዳዮች ዶክተር አስማረ ሲያስረዱ በተለይ ተማሪዎችን አስገብተን እንደዚህ ያሉ ግጭቶች በሚመጡበት ጊዜ ዩኒቨርሲቲዎች ኃላፊነት አይወስዱም።

የጸጥታ አካሉ መንግስት ነው ሀላፊነት የሚወስደው። ምክንያቱም ጸጥታውን የሚያስከብረው መንግስት ነው። ስለዚህ በተለይ አስራ ሁለተኛ ክፍል ስናስፈትን የሁለተኛው ዙር ፈተናው ሐምሌ አካባቢ ነበር እና ተማሪዎች እንደነበሩ ግጭቱ ተጀመረ። ተማሪዎችን የሚወስዳቸው ጠፋ፣ ሀላፊነት የሚወስድ አንድ ፐርሰንት ጠፋ። ስለዚህ ዩኒቨርሲቲዎች ምንም ማድረግ አልቻሉም፣ የተለያዩ አካላትን ማገኘት አልቻሉም ተማሪዎች

የሁለት መቶ የመቶ ሀያ የመቶ ኪሎ ሜትር በእግራቸው ወደ ቤተሰቦቻቸው የተጓዙበት ሁኔታ ነው ያለው። ሁሉም ዩኒቨርሲቲዎች በሚባሉበት ደረጃ ዩኒቨርሲቲዎች አንደኛ ለሁለት ሺህ አስራ ስድስት የሚሆን የምግብ አቅርቦት ማዘጋጀት ነበረባቸው። ነገር ግን አቅራቢዎቹ ከቦታ ቦታ

ምርት አለበት ቦታ ላይ ሄደውም ተዘዋውረው መግዛት ስላልቻሉ የምግብ ግብአቶች በአጠቃላይ ተማሪ ለመጥራት የሚያስችል ግብአት የለንም ቢጣላ እንኳ ቢባል

ተማሪዎቻችን ከተለያዩ ክፍለ ሀገሮች ክልሎች ነው የሚመጡት። በአማራ ክልል በቀጠለው ግጭት በርካታ ሰዎች መሞታቸውንና መፈናቀላቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን በቅርቡ ባወጣው ሪፖርት መግለጹ ይታወሳል። የኢትዮጵያ መንግሥት በበኩሉ ትናንት በኮሚኒኬሽን አገልግሎት ሚኒስትሩ በኩል በሰጠው መግለጫ በክልሉ ያለው የጸጥታ ሁኔታ እየተሻሻለ መምጣቱን

አስታውቋል። ሚኒስትሩ ይህን ቢሉም የደብረ ማርቆስ ዩኒቨርሲቲ ፕሬዚዳንት ዶክተር ታፈረ መላኩ በዘንድሮ ዓመት በአካባቢው በቀጠለው አለመረጋጋት ሳቢያ ተማሪዎችን ወደ ትምህርት ገበታቸው ለመመለስ እንደማይቻል ከተስማሙት የፎረሙ አባላት አንዱ እንደሆኑ ይናገራሉ። አሁን ባለው ሁኔታ አገራዊ ሁኔታ ላይ ግቢ ውስጥ ማስገባት በእጅጉ ፈታኝ ነው የሚሆነው። ለልጆች ምደነት በጣም አስኪ ነው የሚሆንበትኝ ካልተሻለ በስተቀር አሁን ያለው ሁናቴ። ከዛ ባለፈ የተማሪዎች ምግብ አቅርቦት በጣም አስቸጋሪ ነው የሚሆነው

ብዙ ጊዜ የሚቀርቡትኝ ተማሪዎች የምግብ አቅርቦት ከወረዳዎቹ ስለሆነ ከአዲስ አበባም ስለሆነ መንገዶቹ እንትን ካልሆኑ በስተቀር በጣም ። የአሜሪካ ድምጽ ያነጋገራቸው ተማሪዎችና የተማሪ ወላጆችም በፎረሙ ውሳኔ ላይ የተለያየ አስተሳሰብ እንዳላቸው ገልጸውልናል። በጎንደር ዩኒቨርሲቲ የሶስተኛ ዓመት የወንጀልና የምርመራ ፍትህ ትምህርት ክፍል ተማሪ እንደሆነ የገለጸልን ጌታሁን ቱሉ ከኦሮሚያ ክልል ባሌ ዞን ረዥም መንገድ ተጉዞ በዩኒቨርሲቲው እንደሚማር አውስ

የዩኒቨርስቲውን ጥሪ በመጠባበቅ ላይ እንደሚገኝ ይናገራል። አማራ ክልል ችግር ምክንያት በጎንደር ዩኒቨርሲቲ በሕክምና ሳይንስ ትምህርት ክፍል የምትማር ልጅ እንዳለቻቸው የገለጹት ወይዘሮ እህ ተደመቀ የተባሉ እናትም የአካባቢው ሰላም ካልተረጋገጠ ልጃቸውን እንደማይልኩ ይናገራሉ።

ኛ ግን እነዚሁ አይነት ሁኔታ ከሆነ ዛሬ የምንመጣ ነገ የምንመጣ ጭንቀት ስለሆነ የመለክ ሁኔታ ትንሽ ያጠራጥረናል ወይ ያስፈራናል ማለት ነው። በማቋረጧ እያዘነች ነው ያለች፣ ደስተኛ አይደለች። ለምን አይጠሩንም? ለምን እሷ ሁልጊዜ በቃ ሄደ የመማር ነው ኢንተረስቶ

እና ያ ነው አንዱ እያጨናነቀ ያ። ይህም ሆኖ መንግስት የከፍተኛ ትምህርት ተቋማት ፎረሙ የሚጠይቀውን ቅድመ ሁኔታ ማመቻቸት ከቻለ ዩኒቨርሲቲዎቹ ተማሪዎቻቸውን ለመጥራት እንደሚችሉ ከስምምነት ላይ መደረሱን ዋና ጸሐፊው ዶክተር አስማረ ደጀን አመልክተዋል። ተማሪዎችን ለሁለት ሺህ አስራ ስድስት በአሁኑ ሰአት ጥሩ ይላል ትምህርት ሚኒስቴር ግን ጸጥታው ኃላፊነት የሚወስድ

በጉዳዩ ላይ የትምህርት ሚኒስቴርን አስተያየት ለማካተት በህዝብ ግንኙነት ኃላፊዋ ወይዘሮ አመለወርቅ ዝቅል የእጅ ስልካቸው ላይ ብንደውልም ስብሰባ ውስጥ እንደሆኑና ዛሬ ምላሽ መስጠት እንደማይችሉ ገልጸውልናል። የፎረሙ ዋና ጸሐፊ ዶክተር አስማረ ደጀን ግን በግጭቱ ውስጥ ለሚገኙ ሁለቱም ተፋላሚ ኃይሎች ያስተላለፉት መልእክት አለ እንደዚህ

ዩኒቨርስቲ ተማሪዎች ብቻ ሳይሆኑ ሌሎችም ተማሪዎች ከአንደኛ እስከ አስራ ሁለተኛ ክፍል ያሉ ተማሪዎች የማይቀጥሉ ከሆነ ክልሉ በትምህርት ዘርፉ ላይ ትልቅ ቀውስ ነው የሚፈጠርበት። ይህ ማለት የሆነ የጀኔሬሽን ጋፕ ሊፈጠር ይችላል። ትግራይ ክልል እንዳየ ነው። አማራ ክልልም እንደዚሁ የሚቀጥል ከሆነና መንግስት የሚታገለው አካል አንድ መፍትሄ እስካላመጣ ድረስ ቀውሱ ከዛኛው ክልል

መማር ይቻላል። ቀውሱ እንደሚከሰል በመላው ሀገሪቱ የሚገኙ ዩኒቨርሲቲዎች ተማሪዎቻቸውን እየጠሩ እንደሚገኙ ይታወቃል። ለአሜሪካ ድምጽ አስቴር ምስጋናው ነው። አስቴርን አመሰግናለሁ። በማዳመጥ ላይ ያላችሁት ከአሜሪካ ድምፅ በቀጥታ እየተላለፈላችሁ የሚገኘውን የአርብ ምሽት ስርጭታችንን ነው።

በኢትዮጵያ የዩናይትድ ስቴትስ ኤምባሲ በዓለም አቀፍ የልማት ተራድኦ ዩኤስ አይዲ በኩል የሚተገበሩ የ90 ሚሊዮን ዶላር ሁለት ፕሮጀክቶችን ዛሬ አርብ ይፋ አድርጓል። በንጹህ መጠጥ ውሃና በሕዝብ ጤና አጠባበቅ ላይ የሚያተክሩት ፕሮጀክቶች ዋሽ ፕሮጀክት ይባላሉ። በኢትዮጵያ የዩናይትድ ስቴትስ አምባሳደር ኤርቫን ኤርቪን ማሲንጋ ናቸው ይፋ ያደረጓቸው። አገራቸው በቀጣይነት ከኢትዮጵያ ሕዝብ ጋር በምታደርገው ትብብር ለዋሽ ፕሮጀክት ቅድሚያ እንደምትሰጥም አስታውቀዋል።

እኒህ መሰል ፕሮጀክቶች ኢትዮጵያ የንጹሐን መጠጥ ውሃን ሙሉ በሙሉ ተደራሽ ለማድረግ የያዘችውን የአስር ዓመት እቅድ ለማሳካት እንደሚያግዛት የውሃና ኢነርጂ ሚኒስቴር ዴታ አምባሳደር አስፋው ዲንጋሞ ተናግረዋል። የዚህን ጉዳይ ዝርዝር ኬኔዲ አባቴ ይነግረናል።

በዩናይትድ ስቴትስ ዓለም አቀፍ የልማት ተራዶ ድርጅት ዩኤስኤአይዲ የገንዘብ ድጋፍ በኢትዮጵያ የሚተገበረው የዋሽ ፕሮጀክት ዛሬ አርብ ጥቅምት 23 ቀን 2016 ዓ ም ይፋ ሆኗል። በአገሪቱ የተለያዩ ክልሎችና በአነስተኛ ከተሞች የሚተገበረው ፕሮጀክቱ በመጠጥ ውሃ የአካባቢና የግል ንጽህና ላይ የሚያተኩር ነው። በፕሮጀክቱ ማስጀመሪያ ስነ ስርዓት ላይ ተገኝተው ንግግር ያደረጉት በኢትዮጵያ የዩናይትድ ስቴትስ አምባሳደር ኤርቪን ማሲንጋ ፕሮጀክቱ ለኢትዮጵያውያን ዘርፈ ብዙ ጠቀሜታ እንዳለ

እንደሌለው ገልጸው በቀጣይነትም ዩናይትድ ስቴትስ ከፍተኛ ትኩረት እንደምትሰጥበት አስታውቀዋል።

This ይህ ኢትዮጵያውያን የእጅ መታጠቢያዎች የተሻሻሉ መጸዳጃ ቤቶችና ሌሎች የንጽህና መጠበቂያ ቁሳቁሶችን እንዲያገኙ ያስችላል። ልጆች ከትምህርት ቤት ብዙ እንዳይቀሩ፣ ቤተሰቦች ጤናማ ህይወት እንዲኖሩ ይረዳል። አሜሪካ ከኢትዮጵያ ህዝብ ጋር በሚኖራት ቀጣይ ትብብር ለወሽ ቅድሚያ ሰጥተን ኢንቨስት እናደርጋለን። ከ2016 ጀምሮ የዩኤስ አይዲ ኢንቨስትመንቶች

መቶ ሺህ ኢትዮጵያውያን በቤታቸው መሰረታዊ የንጽህና አገልግሎትን እንዲያገኙ አስችለዋል። ሁለት መቶ ሺህ ሰዎች ደግሞ ዘላቂ ንጹህ የመጠጡ ውሃ አግኝተዋል። ሆኖም አሁንም ድረስ ንጹሕ ውሃ ተደራሽ የሆነው ለግማሽ ኢትዮጵያውያን፣ የስነ ንጽህና አገልግሎት ደግሞ አስር ከመቶ ለሚሆኑት ብቻ ስለሆነ ገና ስራ ይጠብቀናል። ይህ ሁኔታ እንዲቀየር የዩናይትድ ስቴትስ መንግስትና ህዝብ ከኢትዮጵያ ጋር ጎን ለጎን ይሰራሉ።

ኢትዮጵያ በንጹህ የመጠጥ ውሃና በአካባቢ የህዝብ ጤና አጠባበቅ ወደ ኋላ የቀሩ ተብለው ለድጋፍ በጥናት ከተለዩ 21 አገራት ውስጥ በመካተቷ ዛሬ ይፋ የሆነው የዋሽ ፕሮጀክት ተጠቃሚ ሆናለች። የኢትዮጵያ መንግስት በአስር ዓመት የልማት እቅዱ የመጠጥ ውሃ ተደራሽነትን መቶ በመቶ ለማዳረስ የወጠነ ሲሆን አንድ መቶ ከተሞች የአካባቢ ጤና ጥበቃ አገልግሎት እንዲያገኙና ሁሉም የገጠር ነዋሪዎች መጸዳጃ ቤት እንዲኖራቸውም የማድረግ ግብ ይዟል። እንዲህ ያሉት ፕሮጀክቶች በዘርፉ

የተያዘውን የአስር ዓመት እቅድ ለማሳካት እንደሚያገዝ የውሃና ኢነርጂ ሚኒስትር ዴታ አምባሳደር አስፋው ዲንጋሙ አመልክተዋል። ፕሮጀክት ኦፍ ዚስ ታይፕ ዊል ሰርተንሊ ቢ ኤ ሂውጅ አዲሽን። ይህን አይነት ፕሮጀክቶች በእርግጠኝነት ትልቅ ተጨማሪ ነገር ይሆናሉ።

ለዘርፉም ብዙ ስኬት እንደሚያመጡም ተስፋ አድርጋለሁ። ውሃ በሌሎች የአገሪቱ ዘርፎች ላይም ተጽዕኖ የሚኖረው ዋና ጉዳይ ነው። የአገሪቱ የውሃ ሀብቶች በተቀናጀ መንገድ ሊለሙና ሊመሩ ይገባል። ጥራት ያለው መሰረተ ልማት የኢንፎርሜሽን ዘዴ ማጎልበትና ከግንባታ በኋላ የሚያጋጥሙ የውሃ መሰረተ ልማቶች ብልሽትን ለመከላከል ተሳትፎ ማድረግ መንግስት የሚያበረታታቸው ጉዳዮች ናቸው። በፕሮጀክቱ ትግበራ የዋና ኢነርጂ ሚኒስቴር ድጋፍ ለማድረግ ቁርጠኛ መሆኑንም

አረጋግጥላቸዋለሁ። በሁለት ምድብ ተከፍለው የሚተገበሩት የመጠጥ ውሃና የአካባቢ ጤና አጠባበቅ ፕሮጀክቶች ከግማሽ ሚሊዮን በላይ ኢትዮጵያውያንን ተጠቃሚ የማድረግ ግብ እንደተጣለባቸው በዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ የፕሮጀክቱ አስተባባሪ ደጀኔ ኩመራ ተናግረዋል። ዛሬ የምናስተዋውቃቸው ሁለት ፕሮጀክቶች ሁለቱም 45 ሚሊዮን ዶላር ናቸው። እንደዛው ሁለቱም የአምስት ዓመት ፕሮጀክቶች ናቸው።

አንዱ በከተማ ላይ ነው የሚሰራው። አንዱ ደግሞ ቅድም እንዳልኩት በአሩራማ አካባቢ ወይም በአየር ንብረት ለውጥ የተጎዱ አካባቢዎች ላይ የሚተገበር ፕሮጀክት ነው የሚሆነውና ምን ያህል ፍላጎቱ ያለው፣ በምን አይነት ቴክኖሎጂ ብንደርስ ይሻላል የሚለውን የዳሰሳ ጥናት እያደረግን ነው አሁን ሁለቱም ፕሮጀክቶች ላይ። ያ ነገር እንዳለቀ በሚቀጥሉት አምስት ዓመታት በእነኚህ ሁለት ፕሮጀክቶች ከአምስት መቶ እስከ ስምንት መቶ ሺህ የሚደርስ ህብረተሰብ ተጠቃሚ እናደርጋለን ብለን የተነሳ ነው።

በኢትዮጵያ የሚስተዋሉ ግጭቶች በፕሮጀክቱ ትግበራ ላይ ተጽዕኖ ሊያሳድሩ ከሚችሉ ጉዳዮች ከዋነኞቹ መካከል እንደሆኑ ሲገለጽ ጫናውን ተቋቁሞ ስራውን ለማስቀጠል የሚያስችሉ መንገዶች እንደታቀዱም አቶ ደጀኔ ያመልክተዋል። የከተማ ዋሽ ፕሮጀክት አስር መለስተኛ ከተሞችን ተጠቃሚ የሚያደርግ ሲሆን ቆላማ አካባቢዎችን የሚሸፍነው የፕሮጀክቱ ክፍል ደግሞ የአፋር፣ የኦሮሚያ፣ የሶማሌ፣ የደቡብና የመካከለኛው ኢትዮጵያ ክልሎችን እንደሚያካትት በዝግጅቱ ላይ ተገልጿል።

ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ኬኔዲ አባተን ለቀደመው ዘገባ አመሰግናለሁ። ቀጣዩ ዘገባ ደግሞ ወደ መካከለኛው ምስራቅ ይወስድናል። የእስራኤልና ሐማስ ጦርነት እየቀጠለ ባለበት በዚህ ወቅት አንዳንድ የሀገሪቱ ዜጎች ጠቅላይ ሚኒስትር ቤንጃሚን ኔትንያው ከኃላፊነታቸው መልቀቂያቸው ጊዜ አሁን እንደሆነ በመናገር ላይ ናቸው።

ከአራት ሳምንታት በፊት በሐማስ ለደረሰው ድንገተኛ ጥቃት በደረሰው ድንገተኛ ጥቃት የ1 400 እስራኤላውያን ሞት ኔትንያሁ እስካሁን ድረስ ኃላፊነቱን መውሰድ አይፈልጉም። ጠቅላይ ሚኒስትሩ ከስልጣናቸው እንደማይወርዱም በግልጽ ተናግረዋል። ሌንዳ ግራስቲሲን ከኢየሩሳሌም የላከችውን ዘገባ እንግዶ ወልዴ እንደሚከትለው አቀናብሮታል። ሐማስ ወደ እስራኤል ዘልቆ በመግባት ጥቃት ማድረስ ለመቻሉ የእስራኤል ከፍተኛ ባለሥልጣናት ኃላፊነቱን ወስደዋል። ከእነዚህም ውስጥ የመከላከያ ሚኒስትሩ

ሺን ቤት የተባለ የጸጥታ አገልግሎት ኃላፊ እንዲሁም የቀድሞ የጠቅላይ ሚኒስትር ቢሮ ኃላፊ እና በጥቃቱ ወቅት በመንግስት ኃላፊነት ላይ ያልነበሩት ቤን ጋንስ ይገኙበታል። አንድ ግለሰብ ግን በጉዳዩ ላይ ዝም እንዳሉ ነው። እርሳቸውም እስራኤልን ለረጅም ዘመን በጠቅላይ ሚኒስትርነት ያገለገሉት ቤንጃሚን ነታንያሁ ናቸው። አሞት አሳኤል የሻሎም ሃርትማን ተቋም ባልደረባ ናቸው። ነታንያሁስ ሬኮርድ

in terms of assuming responsibility since the events of October 7th. ሐማስ ጥቃቱን ከሰነዘረበት ቀን ጀምሮ ኔታንያሁ ያለባቸው ኃላፊነት አሳዛኝ ነው። ለእስራኤልም አሳዛኝ ነው፣ በተለይም ደግሞ ለእርሳቸው። መሪዎች በእንዲህ አይነት ጊዜ ነው የሚፈተኑት። እናም ኃላፊነታቸውን በተመለከተ የሚፈተኑበት ጊዜ ነው። በአንድ ወቅት እንደውም ጠቅላይ ሚኒስትሩ

የጸጥታ ኃላፊዎቻቸው ከሐማስ በኩል የጥቃት ስጋት እንደሌለ እንደነገሯቸው በማኅበራዊ ሚዲያ አስታውቀው ነበር። አስተያየታቸው የአገሪቱ የጸጥታ ኃይሎች ቀድሞ ስላላስጠነቀቋቸው በእነርሱ ላይ ማመካኘታቸው እንደሆነ ተወስዷል። የሕዝብን ቁጣ ተከትሎ ጠቅላይ ሚኒስትሩ አስተያየታቸውን ከሰዓታት በኋላ ቀድሞ ትዊተር አሁን ኤክስ ከተባለው መድረክ ላይ ሰርዘዋል።

በቅርቡ የተሰበሰበ የሕዝብ አስተያየት እንዳመለከተው 80 በመቶ የሚሆኑት እስራኤላውያን ጠቅላይ ሚኒስትሩ ለጥቃቱ ኃላፊነት መውሰድ እንዳለባቸው ያምናሉ። ማሪፍ በተሰኘው የእስራኤል ጋዜጣ የተሰበሰበው አስተያየት ነታንያሁ በጠቅላይ ሚኒስትርነት እንዲቀጥሉ የሚደግፉ እስራኤላውያን 28 በመቶ ብቻ ናቸው። በአንጻሩ 48 በመቶ የሚሆኑት ለብሔራዊ አንድነት ፓርቲው መሪ ቤን ጋንዝ ድጋፋቸውን ገልጸዋል። አሞዝ አሳኤል የሐማስ ጥቃት

በነታንያው የፖለቲካ ህይወት ላይ ያደረሰውን ተጽዕኖ ማብራራታቸውን ይቀጥላሉ። ይህ በቅርቡ ወይም በኋላ ዘግይቶም ቢሆን የስራ ዘመናቸው እንዲያከትም የሚያደርግ ነገር ነው።

የዘመናቸውም ዋና ምልክት ሆኖ ይቀራል። በሌላ አነጋገር እንደ ሀገር መሪ ከእኛ ጋር ከሩብ ምዕተ ዓመት በላይ ቆይተዋል። ይዛክ ሻምሪን ተክተው የሊኩድ ፓርቲ መሪ ሆነዋል። በርካታ ነገሮችን ሰርተዋል። ውጤታማ የሆኑባቸው ነገሮች አሉ፣ ያልሆኑባቸውም ነገሮች እንዲሁ። እነዚህ ሥራዎች ሁሉ በሐማስ ወረራ ምክንያት ተሸፍነዋል። ነታንያሁ ግን ከሥልጣን ለመልቀቅ ምንም ሐሳብ እንደሌላቸው ተናግረዋል። በበርካታ የሙስና ቅሌት ላይ ያሉ

በጠቅላይ ሚኒስትሩ ወንበር ላይ መቀጠል የቻሉ ብቸኛው የእስራኤል ጠቅላይ ሚኒስትር ናቸው። ስራውን ለቆ እንዲሄድ የሚፈልገው አንድ ነገር ብቻ ነው። ይህም ሐማስ ነው። ታሪክ እንዲረሳቸው እናደርጋለን። ግቤ ይህ ነው። ኃላፊነቴም ይህ ነው። አገሪቱን የምመራው ያንን እንድታደርግ ነው።

ለነታንያሁ ታማኝ የሆኑና በሊኩድ ፓርቲ ውስጥ የሚገኙ አባላት ጠቅላይ ሚኒስትሩ ይህንንም ወቅት እንደሚያልፉ ይናገራሉ። በዋዝ ቤስመብ የነታንያሁ ሊኩድ ፓርቲን በመወከል የእስራኤል ፓርላማ አባል ናቸው። When you're in the public service, it is, I mean, you know that you will also receive criticism. This is totally obvious in everyday life, in everyday time.

ህዝብን ስታገለግልና ኃላፊነት ሲኖርብህ ነቀፋ እንደሚቀርብብህ ታውቃለህ። ይህ በዕለት ተዕለት ሕይወት ውስጥም ያለ ነገር ነው። የተፈጠረው አይነት አደጋ ሲኖር ደግሞ ምን አይነት ነቀፋ እንደሚቀርብብህ መገመት ይቻላል። ነቀፋ የሚጠበቅና ሊረዱት የሚችሉት ነገር እንደሆነ፣ አሁን ግን እስራኤል ማሸነፍ ያለባት ጦርነት እንዳለና ጠቅላይ ሚኒስትሩም መመዘን ያለባቸው በጦርነቱ መጨረሻ እንደሆነ በዋዛ አክለው ተናግረዋል። የእስራኤል ባለስልጣናት እንደሚሉት የጋዛውን ጦርነት ለማሸነፍ

ወራት ሊወስድ ይችላል። እስከዛ ባለው ጊዜ ውስጥ ሕዝቡ ለነታንያሁ ያለው አስተያየት ሊቀየር ይችላል ባይ ናቸው።

እያዳመጣችሁ ያላችሁት በ1925 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአሜሪካ ድምጽ የአርብ ምሽት ስርጭታችንን ነው። አብራችሁን ስላላችሁ በእጅጉ ደስ ብሎናል። የሁለተኛው አጋማሽ ስርጭታችን የሚጀመርበት ሰዓት ላይ ደርሰናል። የመጀመሪያው ቅንብራችን ተመሳስለው በተሰሩ የቻይና ምርቶች ምክንያት በኢትዮጵያ ባህላዊ አልባሳት ላይ ስለተደቀነው ፈተና ይነግረናል።

ከኢትዮጵያ ባህላዊ አልባሳት ጋር ተመሳስለው የሚሰሩ የቻይና አልባሳት ከገበያ እያስወጧቸው እንደሆነ የገለጹ ዲዛይነሮችና ነጋዴዎች ኢፍትሓዊ ባሉት ውድድር ጫና እየተፈጠረባቸው እንደሚገኝ ተናግረዋል። የቻይና አልባሳት በእጅ ከሚመረቱት የሀገር ውስጥ ባህላዊ አልባሳት ጋር በውበትና በጥራት እንደማይመጣጠኑ ያስረዱ ነጋዴዎችና ሸማቾች በቅናሽ ዋጋ ግን ስለሚሸጡ ብዙ ሸማቾች እንዳሏቸው ገልጸዋል። በመሆኑም ፊታቸውን ወደ ቻይና አልባሳት ለማዞር እየተገደዱ እንደሆነም ተናግረዋል። ኬኔዲ አባተ

ጉዳዩ ይነግርናል። የኢትዮጵያ ባህላዊ አልባሳት ወደ ችርቻሮ መሸጫ ሱቆች ከመድረሳቸው በፊት ብዙ ደረጃዎችን ያልፋሉ። የኢትዮጵያ ባህላዊ ዲዛይኖች ታትመውባቸው ከቻይና የሚገቡ በፋብሪካ የሚመረቱ አልባሳት ገበያውን እየተቆጣጠሩ እንደሆነ በሽሮ ሜዳ አካባቢ ያናገር ናቸው የባህላዊ አልባሳት ነጋዴዎች ገልጸዋል። በሽሮ ሜዳ የባህል አልባሳት መሸጫ ሱቅ ባለቤት የሆነችው ወይዘሮ ሜሮን አስራት

የኢትዮጵያ የባህል ልብስ ነጋዴዎች በዘመናዊ ማሽን ተመሳስለው ከተመረቱ አልባሳት ጋር መወዳደር ፈተና እንደሆነባቸውና ገበያቸውም እንደተቀዛቀዘ ትናገራለች። ያሁን ላይ በጣም ነው የሚያስጠላ። በተለይ ወር እስከ ረብት ቅምት እስከ ዳር ባለው በጣም ያስጠላል። ቁጭ ማለት ነው። በጣም ነው የሚያስጠላው። በጣም ማለት ነው ያው ያለመዘጋት

ዝግያ ለማድረግ ነው እንጂ የእውነት ምንም ነገር የለም። የሚጠይቀኝ ሰው የለም። የሚጠይቅ ሰራሱ የለም። በቻይና የሚሰሩት የራሳቸውን ኢኮኖሚ ነው። ያው ሁሉም ሰው የሚሯሯጠው፣ ለምሳሌ አሁን የመጡት ሽፎኖች አሉ። ሽፎን አሁን፣ ሽፎን ማለት ይህንን አይተካውም። ሽፎን ማለት ይህንን የሚተካ ልብስ አይደለም። ስለዚህ ሰው ደግሞ ያው አቅሙንና ኢኮኖሚውን ያማከለ ምንድን ነው ከኢኮኖሚ ጋር ከራሱ ጋር እንዲሆን ያንን ጊዜ ለማሳለፍ ሰውን ማትፈርድበትም

ዝቅ ያለውን ወይ ደግሞ አማካኝ ሆነን ነገር ይሄዳል። ያኔ እኛ ስራችን ይቀዘቅዛል።

የቻይናው ፕሬዝደንት ዢ ጂንፒንግ እና የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ሰሞኑን በቤጂንግ ያደረጉትን የሁለትዮሽ ውይይት ተከትሎ በአገሮቻቸው መካከል ሁለንተናዊ ስትራቴጂያዊ አጋርነትን ለመመስረት እንደተስማሙ መግለጻቸው ይታወሳል። መሪዎቹ ጥቅምት 6 ቀን 2016 ዓ ም ይፋ ያደረጉት አዲሱ አጋርነት ቤጂንግ በኢትዮጵያ ላይ ያላትን ተጽዕኖ ያሳድገዋል ተብሎ ይጠበቃል። ይህም ወትሮውንም የኢትዮጵያ አነስተኛ የንግድ ተቋማት ባለቤቶች ከቻይና በሚገቡ

ቅናሽ ዋጋ ያላቸው ሸቀጦች እያጋጠማቸው ያለውን ኢፍትሐዊ ውድድር ይበልጥ ሊያባብስ እንደሚችል ስጋታቸውን የሚገልጹ አሉ። ለዚህም በአዲስ አበባ የባህላዊ አልባሳት ነጋዴዎች ተመሳስለው በተሰሩ የቻይና ምርቶች እየደረሰባቸው ያለው ተጽዕኖ

አንዱ ማሳያ ነው። በዚያው በሽሮሜዳ የኢትዮጵያ የባህል አልባሳት ነጋዴ የሆነው ጀሚል ጠሀ አብዱም እንዲሁ ተመሳስለው እየተመረቱ ከቻይና የሚመጡ አልባሳት ከፍተኛ ተጽዕኖ እያሳደሩባቸው እንደሆነና በዋጋ ተወዳድረው መቀጠል እንዳልቻሉ ይናገራል። የቻይና ተብሎ የሚጠራ አለ። ጨርቅነታቸው በውጭ አገጫ የተሰሩ ናቸው። ዲዛይኑ ግን ከኛ ነው የሚወሰደው። ግን ፕሪንት አውት ነው። አብዛኛው ማሽን የሚሰራው ፕሪንት አውት ነው እንጂ የሽመና ላይ አይደለም።

አሁን ሰው ወደዛ ነው ፎከስ የሚያደርጋለው። ለምን እኛ ጋር መጥቶ የምንጠይቀው ጠይቀው ዋጋና ያኛውን የሚያገኘው ዋጋ አይገናኝ። ሶስት እጥፍ ወይ አራት እጥፍ ቅናሽ ይኖረዋል። ያኛው ማለት የተመረተው በቃ በሳይዝ ሚዲየም፣ ላርጅ፣ ስሞል መሸጥ ብቻ ነው። ይሄ ግን የኛ ልብስ ግን አንድ ሰው ለመስራት እስከ ዘጠኝ ሰው ሊይዘው ይችላል። ጠላፊ አለ፣ ሸማኔ አለ፣ ቁጨት አለ፣ ስፌት አለ፣ ፕሮቫ አለ። በዛ ላይ ደግሞ እጅ ስራ አለ፣ ካውያ አለ እና ይህ ሁላ ነገር

ዲዛይንም ታደርገዋለህ። የልብሱ አይነቱ በእርግጥ የኛ ይሻላል። ይህን ሀሳብ አለ። አንደኛ ካልቸሩን የጠበቀ ነው። ለውበት ደረጃም ይሄ ይበልጣል። በጥራት ደረጃም ይሄ ይበልጣል። እነሱ በጣም ከፍተኛ ተጽዕኖ አሉ። ከኛ ጋር መወዳደር አልቻልም። ሰው ደግሞ አሁን የሚፈልገው ቅናሽ ነገር ይዞ ፕሮግራም ማሳለፍ ላይ ነው ያለው። ለምን ኑሮም ትንሽ ስለከበደው ወደ ኑሮ ነው ዋናው ፎከስ ያደረገው።

ከኢትዮጵያ ባህላዊ አልባሳት ጋር ተመሳስለው እየተመረቱ ከቻይና የሚገቡት ምርቶች በአገር ላይ ከኢኮኖሚ ጀምሮ ልዩ ልዩ ተጽዕኖዎች እንዳሏቸው ወጣት ጀሚል ይገልጻል። ሆኖም በስራው ለመቀጠል ሲል የቻይና አልባሳትንም ቀላቅሎ መሸጥ እንደጀመረ ይናገራል። አንደኛ ኢኮኖሚ ተጽዕኖ ያሳድራል፣ የሞራር ተጽዕኖ ያሳድራል፣ አገሪቷ ላይ ውድቀት የቱሪዝም ተጽዕኖ ያሳድራል። አራተኛ ላይ ደግሞ ኮንፊደንስ ያሳጣል። አንተ የፈለገ እንቅልፍን አድርገህ ምናምን የሰራው ዲዛይን

በአንድ ሳምንት ውስጥ ያ መቶ ገበያውን ሲያጠቀለቀው አንተ ብዙ ጊዜ የፈጀብህን ከነሱ ጋር ልትወዳደር አትችልም ማለት ነው። ሳትፈልግ እስረኛ ትሆናለህ አለ ማለት እኛ ሁለቱ ለማመዛዘን የተወሰነ የነሱንም እንይዛለን የኛንም እንይዛለን ይሄ ማለት እንደዚህ ነው ይሄ ማለት እንደዚህ ነው ብለ ታስረዳዋለህ ሰው መጥቶ ግን የኛን ለመግዛት ይፈልጋል ከአቅም አንጻር ግን ሁለተኛው ደረጃ ነው ገዝቶ የሚሄደው ፍላጎቱ ግን የሚሆነው የትኛው ነው ያበሻ ልብስ ገዝቶ ለመሄድ ነው

አሁን ለኛ ደግሞ ዝቅተኛ ህብረተሰብ መጥቶ ካለበሰ እንዲህ ሀብታም ጠብቀ መካከለኛ ገበያ ለው ጠብቀ የሚሰራ ገበያ ሲሆን ከገቢያ እየወጣ ትሄዳለህ ሰው። ሰላም ሺበሺ የተባለ ሌላ የባህል አልባሳት መሸጫ ሱቅ ባለቤትም ከቻይና የሚገቡ ተመሳስለው የተሰሩ አልባሳት ስለሚያሳድሩት ተጽዕኖ አስተያየቱን ሰጥቶናል። ያገር ባህል ልብስ ደስ የሚሆነው ነገር አንድ ሰው ብቻ የሚሰራው ስራ አይደለም። አምስት እና ስድስት ሰው ስራው የሚያገናኘው የሚያገኙ ሰው ጋር ነው የሚያገናኘውና

ሁሉም የስራ እድል ያገኝበታል። የቻይና ቻይኖች እንደ መጋረጃ ነገር ሽፉ ነገሮች ሉም እኛ ከፈለግን እኛ ምን ሰራውልን ኩሽፉን በጎን ለጎን ያገዘን እና እንሰራለን። እንደዚህ አምራቾች ላይ ነው ተጽእኖ የሚመጣበት። ለምን ያ ነገር መጣ ማለት ያኛውን እየገደለ ነው የሚመጣው። ከነሱ የምንገዛው ነገር ላሳነስ እንችላለን ማለት ነው። ከሸማኔዎች ወይዘሮ ሜሮን አስራትም እንዲሁ የንግድ ስራዋን ከቻይና ወደሚመጡት አልባሳት የማዞር ፍላጎት እንዳላት ተናግራለች።

ሰው አንዱን ካልቻለ ወደ አንዱ ቦታ ነው የሚመራው። ማለት እኔ ይሄን ካላዋጣኝ እኔ የኔ መግባት አይቀርም ወደዛ ማለት ነው። አይሆንም ማለት ወደ ሽፎኖቹንም ማለት ነው ማለት ይቀላል ከዚህ

ካፒታሉንም ስትይዘው ከዚህ የቀለለ ነው። ባህላዊ ልብስ ሸምታ ስትወጣ ያገኝናት ወይዘሮ እንዳሻሹቤ የዋጋ ጉዳይ ሸማቹ ፊቱን ወደ ቻይና አልባሳት እንዲያዞር እያደረገው ነው ትላለች። እኔ ነጠላ ገዝቼ እየወጣው ነው። ነጠላ አንድ ሺ ብር በዛ ነው። አይ እኔ የባህል ልብስ ነው ምለው፣ ለመልበስም ለበዓሉ እሱ ቢሆን ነው ዋጋው፣ ሹፎኑ ይሻላል

ሰው መርጦት ይለብሰዋል እንጂ ያው የሚበልጠው ባህላዊ ነው። ወይዘሮ ብርቅነሽ ሱጌቦም ተመሳሳይ አስተያየት አላት። የባህላዊ ልብስ ሌላ ቦታ ለመላክ ነበር ሊገዛ የመጣውት ማለት ነው። ግን በጣም ውድ ነው። አሁን ለምሳሌ ከላይ ያለው ቲሸርት አንድ ሺ ወይ አንድ ሺ አምስት መቶ ነበር የሚገዛው ሶስት ሺ አምስት መቶ ልብሱ ብቻ

ዋጋው በጣም ኦቨር ነው። ይሄ የቻይና ዝም ብሎ ጣል ተደርጎ ሊጥፍ ነገር አለ አይደለም። ኳሊቲ እንትን ልዩነትም ስላለ ለዛ ነው ዋጋ ቅናሽ የሚደረገው ማለት ነው። በእጅ የሚጠለፍ ወይ በሲንጀር የሚጠለፍ የሀገራችን ልብስ እሱ ነው ኳሊቲውም ያለው ማለት ነው። ያው ሰው ምንድን ለምንድን ነው የሚገዛው?

ያው ብሩ እንትን ስለሚል ከአቅም ጋ ነው። ወይዘሮ ብርቅነሽ ባህላዊ አልባሳትን የመታደግ ኃላፊነቱ የእኛው የኢትዮጵያውያን ነው ስትልም ተናግራለች። የባህላዊ አልባሳት ነጋዴዎችም መንግሥት ተጽዕኖውን ተረድቶ ለአገር ውስጥ ባህላዊ አልባሳት አምራቾች ጥበቃ እንዲያደርግ ከጥሬ እቃ አቅርቦት ጀምሮ ምቹና በቂ የሥራ ቦታ ሊያመቻች እንደሚገባ ተናግረዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ

ኬኔዲ አባትን አመሰግናለሁ። ቀጣዩ ዘገባ ደግሞ ኢትዮጵያዊ አሜሪካዊ ማባያ የቀመመውን ተቋም ያስተዋውቀናል።

ኢትዮጵያን ጎርሜ ፉድ የሚያቃጥለውን የአሜሪካውያን የበርበሬ ሶስ በኢትዮጵያዊ ጣዕም ለማጣፈጥ የቻለ አዲስ ተቋም ነው። ከመስራቾቹ አንዷ የሆነችው ሳራየለ ከአሜሪካ ድምፅ ጋር በነበራት ቆይታ ኢትዮጵያውያን ያሏቸውን ያልተነኩ ሀብቶችና ጣዕሞች ከሌሎች ሀገራት ባህላዊ ምግቦች ጋር ማዋሃድ እንዲለምዱ መክራለች። ይኸውም ባህልን ለማስፋፋትና የንግድ ትስስርን ለመፍጠር እንደሚረዳም አክላለች። የደንገረመው ከሳራ ጋር ያደረገችው አጭር ቆይታ በመቀጠል ይቀርባል።

ሳራ የኢትዮጵያን ሀት ሳውስ መስራች፣ እንግዳዬ ስለሆንሽ በጣም ነው የማመሰግነው። እስቲ ለአድማጭ ተመልካቾቻችን ማንነትሽን ራስሽን አስታውቂ። በጣም ነው የማመሰግነው እዚህ ፕሮግራም ላይ ስለጋበሽኝ ሳራ እየለባላለው የኢትዮጵያን ጎርሜ ፉድስ ካምፕኒ መስራች ነኝ። ከባለቤቴና ከእህቴ ጋር ሆነን የጀመርነው ካምፕኒ ነው በትዌንቲ ናይንቲን

በ2019 የጀመርነው ካምፐኒ ነው። እሺ፣ ኢትዮጵያን ጎርሜ ፉድ ምንድን ነው? እሱ የሚያመርተው እና ደግሞ እንደ ጎርሜ ሲባል የገጸፈ ወይ የላቁ ምግቦች ምናልባት ለአማርኛ ለመተርጎም እንደዛ ይሆናል። ምን ማለት ነው? ምን አይነት ምግቦች ናቸው? እናንተ እንደዛ ናቸው ብላችሁ የመደባቸዋቸው ልትሰሯቸው የፈለጋቸዋቸው

ይሄ የኢትዮጵያ ጎርሜ ፉድስ ብለን የጀመርንበት ምክንያት ምንድን ነው? በአንድ ለምሳሌ የመጀመሪያዎቹ ፕሮዳክታችን ሆት ሶስ ነው፣ ወይ በአማርኛ ትርጉሙ ወይ በርበሬ ማለት የበርበሬ ሶስ ማለት ይቻላል ግን ድልህ አይደለም ወይ ደግሞ አዋዜ አይደለም። እና የኢትዮጵያ ጎርሜ ፉድስ አጀማመራችን ምንድን ነው እሱ

በሆት ሶ ስንጀምርና እያሰፋ ነው እያሰፋ ነው እያሰፋ ነው ለመሄድ ነው ሀሳባችን። ይሄ ፕሮዳክት ደግሞ ይሄ ምርት ደግሞ የሁለት ካልቸርን አንድ ላይ አደባልቀን የሰራ ነው ስራ ነው። ኢትዮጵያ እኛ ሁላችንም የተቀመመ ብዙ ቅመማ ቅመሞችን ተጠቅመን ነው ምግባችን የምናበስለው። በርበሬያችንን የምንሰራው ምጥምጣችንን የምንሰራው እና እሱን በመጠቀም

አሜሪካን ሀገር ደግሞ ብዙ አይነት የሆት ሶሶች ስላሉ ለምንድን ነው እሱ የእኛን ኢትዮጵያኑን እንደዛ ከዛ ጋር ኮምፒት እንዲያደርግ አድርገን ነው ፕሮዳክሽን የጀመርነው። ጎርሜ እንዳልሽው በዩኒክ የሆነ ፕሮዳክትስ ናቸው። አንደኛው፣ በኳሊቲ በኩል ሁለተኛ ነገር

ፕሮዳክሽኑ እንደ ተባስኮ ወይ እንደ ትልልቅ ካምፓኒዎች ሳይሆን ምጥን እጥር ብሎ ጥሩ ኢንግሪዲየንትስን ይዞ የምንቀጥራቸውንም ሰዎች አስተካክለን እሱን እሱን ሁሉ አድርገን ነው እዚህ ፕሮዳክት ላይ ደረስ። ቅድም እንግዲህ ጠቆም አርገሻል፣ የሁለት ባህሎች ጥምር ነው ብለሻል እና እዚህ ሀገር ያለውን የሀትሳስ የሚባለው ወይም ደግሞ የሚያቃጥለው ሶስ ያለውን ባህል እና

የኢትዮጵያን ባህል ያዋሃዳችሁበትን ምክንያት የራሳችሁን የግላችሁን የቤተሰብሽን ስቶሪ ብታጫውቺን። ቅድም ቀድሜ እንደተናገርኩት እንዳስረዳሁት በአጋጣሚ የተፈጠረ ካምፓኒ ነው። አውቅ ነው ወይ ደግሞ ይሄንን በርበሬን ይሄንን ሆት ሶስ እና ምርት ብለን አይደለም። ያው እቤት ውስጥ ኩክ ሳደርግ ባለቤቴ ከአሜሪካዊ ነው፣ ከኖርት ካሮላይና እና የምጨምረው እንግዲህ ሁልጊዜ መችስ በርበሬ አይጠፋም

ወይ ሚጥሚጣ አይጠፋም። ሰው ሁሌ ያያል ስጨምር ሳስገባ፣ ኢቨን ፓስታ ላይ ራሱ የኛ ቅመም ቆንጆ ቅመም ስለሆነ በርበሬ ሁሌ ያጣፍጠዋል። እና እሱም ጀመረ አቮካዶ ቶስት ላይ አፍሬንጅ ያረጋል፣ አቮካዶ ቶስት ላይ ሚጥሚጥ ያረጋል፣ ወይ እንቁላል ላይ በርበሬ ይነሰንሳል። በዛ ነው የተጨመረው እና በኋላ ላይ ለምን እኛ የራሳችንን ሆት ሶስ ሳንሰራ ለምንድነው እሱ የታባስኮ የምንጠቀመው ወይ

ቴክስስ ፊትን የምንጠቀመው መጠቀም የለብንም አለን። የራሳችን እንደውም በጣም በተሻለ ሁኔታ በጣም በሚጣፍጥ ሁኔታ እንደዛ ተጀመረን ሞከር ነው እኔ እና እሱ ቤት ውስጥ እኔ፣ እህቴ እና እሱ ሆንን በከፍሎ ደጋግመን ሞከር ነው ግን በደንብ የሰራ ነው። ሀያ ሀያ ላይ ኦፍኮርስ ፓንደሚኩ ሀፕን ሲያደርግ የእሱ እናትና የእኔ እናትም አንድ ላይ ነበረን አንድ ላይ ኖርት ካሮላይና

ጊዜ ነበረ። ሰው እኛ የጀመርነውን እነሱ በስነ ስርአቱ አስተካከሉት። አሁን ያለው አቀባበል ምን ይመስላል? በተለይ ሰዎች እንዴት ያዩታል? ይህንን ምርት የኢትዮጵያን ሆት ሶስ ማርኬት ላይ ብዙ የለም አሉ። አንድ ሁለት አይተናል፣ ግን በሰፊው አልተያዘም ገና

ሌላ ቦታ ላይ የምንጠቀምበት እና የሌላ ሆት ሶስን የኢትዮጵያ ሆት ሶስ የኛ ሆት ሶስ ሰብስቲትዩት ማድረግ ይችላል። እንዲሁም በበለጠ ሁኔታ ምክንያቱም ምንም አይነት ኬሚካልስ አንጨምርበትም፣ አዲቲቭ አንጨምርበትም፣ ስኳር አይገባበትም እና ንጹህ የሆነ ፕሮዳክት ነው። እንደ ኦልሶ አኒማል ፕሮዳክት የለበት እንደ እናንተ የተለየ ጣዕም ይዞ መምጣት ያለው

እንደ ጥቅምም እንደ ጉዳትም ይኖረዋል እና እስቲ ከሱ አኳያ ያለባቸውን ነገሮች እንደ ስኬትም እንደ ተግዳሮት የምታነሷቸውን ጉዳዮች ነገር ሚገርመው አሁን ይህንን ነገር ስናደር አንዳንድ ሪሰርቾችን ስናይና ማን ነው እሱ ይህንን በርበሬ ተጠቃሚው ማን ነው ብለን ስናይ በጣም ኢንትረስቲንግ ነው። ምክንያቱም በአሜሪካን አሜሪካን ሃውስሆልድ ቤት ውስጥ

ከሁለት እስከ ሶስት አራት ድረስ ጠርሙሶች ቤታቸው ውስጥ ፍሪጅ ውስጥ አለ እና ስለዚህ ሆት ሶስ በደንብ ይበላል ይጠቀማሉ። አሜሪካን ሀገሮች እንደም አንዳንድ ስቴቶች እንደ ኖርት ዳኮታ፣ ኒው ሜክሲኮ ህዝቡ በቃ በሆት ሶስ ላይ ነው የሚኖረው ማለት ይቻላል እና ዲማንዱ አለ። እንደዛም ሆኖ ደግሞ ፕሮዳክቶቹ ደግሞ መዓት አሉ ገበያ ላይ

እና እኛ አሁን ለምሳሌ በጣም ትንሽ ነን። የሶስት ሰው ስራ ነው ወይ ደግሞ የሶስት ሰው ኦን ብናደርገው ቤተሰባችን ዘመዶቻችን ናቸው የሚረዱን ያሉት። እና ማርኬቲንግ ላይ በጣም እርዳታ ያስፈልገናል ምክንያቱም ትንሽ ነን ገና ግን ልንወዳደር ስንፈልግ ደግሞ ከትልልቆቹ ቢግ ፊሽ ችግር አለ። ግን ኢትስ ኦንሊ ሳ አስር ወራችን ነው በአስር ወር ውስጥም ወደ አስር

ስቶሮች ውስጥ ገብተናል። ስለዚህ አሜን ር እግዚአብሔር ነው እንግዲህ የሚያውቀው ወደፊት ለመሄድ ሰዎች የእናንተ ምርት የት የት ማግኘት ይችላሉ? ማግኘት የሚቻለው በዌብሳይታችን ላይ ነው ኢትዮጵያን ሆት ሶስ ዶት ኮም ሁለቱ ፕሮዳክቶቻችን አሉ። ሌላው ኖርት ካሮላይና ቤዝድ ስለሆነ ኖርት ካሮላይና ስቶሮች ውስጥ ናቸው ያሉት። ከአራት ወር በፊት ደግሞ ብሩክሊን ጀምረናል

እያለን እየሰፋን ነው። ግን አሁን ደግሞ አማዞን ላይ ለመውጣት እየሞከርን ነው ለበዓሉ ሰው። እዛ ከገባን ያው ብዙ ሰው አክሰስ ይኖረዋል ማለት ነው። ሌላው ደግሞ ለመናገር የምፈልገው ምንድን ነው፣ አንዳንዴ እኛ በጣም እንወደዋለን የራሳችንን ምግብ አይደል። ስለዚህ ከእኛ ምግብ በኋላ አይናችንን አንከፍቶም። አሁን ለእኔ ባለቤቴ አይነን ነው የከፈተልን

በርበሬን ሁላችን በቃ ወጥ ውስጥ ነው የምንጨምረው፣ ወይ ምግብ ስንሰራ ነው። ግን እሱ ለምንድን ነው እሱ ሌላስ ነገር ውስጥ ማንጨምረው? እና ማና ሃይፉድ አለ፣ ኢታሊያን አለ፣ ምን አለ። እና መፍራት የለብን። እሺ፣ በቀጣይስ ምን ምን ስራዎችን ነው ምስራት የምታስቡት? ምን አይነት ምርቶች ወይም ነገሮች ከእናንተ እንጠብቅ? ሁለት ፕሮዳክቶችን እናወጣለን ከሶስት ወይ ከአራት ወር በኋላ። እሱ ደግሞ ራብ ይሄ ያለ ድራይ ራብ የሚሉት እንደ ሳውት

የእኛን ቅመማ ቅመም ተጠቅመን ለምሳሌ ስጋ ሮስት ማድረግ የምትፈልጊ ከሆነ ለዋብሰሽ ሮስት ማድረግ እና እሱን በደንብ አድርገሽ ሲዝንድ ከሆነ ሌላ ነገር አያስፈልግም ማለት ነው። ማጣፈጫዎች የመስራት ሀሳብ አላችሁ ማለት እስኪ ግን ከመለያየታችን በፊት ስለምልክታችሁ፣ ስለ ድርጅታችሁ ምልክት እናንሳ። ማን ነው የሰራው? እንዴት ሀሳብ ውስጥ መጣ?

ሎጎ ብዙ እንትን ብለንበት ነበረ። ምን አይነት ሎጎ እናውጥ እያልን ነበረ። በኋላ ለባለቤት የሰጠውት አይዲያዎች እና አንተ አይዲያዎቹን ሰብስበ እንደውም ትዝ ይልሽ እንደሆነ የሀምሳ ሳንቲም የድሮ ሀምሳ ሳንቲም አንበሳዋላ አይደለ? እሱንም ለማድረግ ፈልገን ነበረ እና ፋይነሊ

I think the the lion won him na yeah na bat him so full of credit to the I'm

የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች አደርሳል። የየዕለት መሰናዶችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ንስስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን።

በኢንስታግራም ና ዩቲዩብ አውታሮች ላይም እንገኛለን። 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኖሩልን። በዋትሳፕ ቁጥራችን 202253505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ

የተከበራችሁ አድማጮቻችን እንዲሁም ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሳግናለን መሳግናለን። ዛሬ ሳስተናግዳቸው ያመሸውት ሀብታሙ ስዩም ነኝ። ታግምሩ ደግሞ ዛሬ በቅንብሩ አብሮን ቆይቷል። ዋና አዘጋጃችን ጽዮን ማናት። ቀደም ብላችሁ የተመለከታችኋቸውን ዘገባዎችና ሌሎች መረጃዎችን ለማግኘት ኦፊሳላዊ ገጻችንን አምሃሪክ ዳት ቬኒስ ት ካምን ምጎብኝታዘንጉ መልካሚ ሳምንት ማብቂያ ሆንላችሁ መልካም